ጥያቄ አምስት ከወንድሞቼና ከባልንጀሮቼ ጋር እንዴት መሆን አለብኝ? መልስ፣ አንደኛ የምወዳቸውም የምጎዳኛቸውም ጥሩ ሰዎች ጋር መሆን አለበት። ሁለተኛ ከክፉ ሰዎች ጋር ከመጎዳኘት እርቃለው። ሦስተኛ ወንድሞቼ ጋር ሰላምታን እለዋወጣለሁ፣ እጨባበጣለሁ። አራተኛ ከታመሙም እጠይቃቸዋለሁ። አላህ እንዲያሸራቸውም ዱዓ አደርግላቸዋለሁ። አምስተኛ ሲያስነጥሱ የርሐሙከ አላህ ብዬ ዱዓ አደርግላቸዋለሁ። ስድስተኛ እንድጎበኛቸው ከጠሩኝም ግብዣቸውን እቀበላለሁ። ሰባተኛ ምክር እለግሳቸዋለሁ። ስምንተኛ ሲበደሉ እረዳቸዋለሁ፣ ሲበድሉም አቅባቸዋለሁ። ዘጠነኛ ለራሴ የምወደውን ለሙስሊም ወንድሜም እወድለታለሁ። አስረኛ እርዳታዬ ሲያስፈልጋቸው እረዳቸዋለሁ። አስራ አንደኛ በቃልም ሆነ በተግባር ምንም አላስቸግራቸውም። አስራ ሁለተኛ ምስጢራቸውን እጠብቅላቸዋለሁ። አስራ ሦስተኛ አልሰድባቸውም፣ አላማቸውም፣ አልንቃቸውም፣ አልመቀኛቸውም፣ አልሰልላቸውም